በአፍሪካ የእግር ኳስ ዋንጫ ወደ ሩብ ፍጻሜ ለማለፍ የሚደረገው ውድድር ዛሬና ነገ ይቀጥልና ከየምድቡ ያለፉት ስምንቱ ቡድኖች ይለያሉ። ማለፋቸውን አረጋግጠው የተቀመጡት አራቱ ቡድኖች ካሜሩን፣ ቡርኪና ፋሶ፣ ሴኔጋል እና ቱኒዚያ ናቸው። ሶሎሞን ክፍሌ ዝርዝሩን ያቀርባል። ትልቅ ግምት ተሰጥቶት የነበረው የአልጄሪያ ብሔራዊ ቡድን ትላንት ከቢምድቡ ሴኔጋል ጋር እኩል ሁለት ለሁለት በመለያየቱ ከ2017ቱ የአፍሪካ ዋንጫ ውድድር ተሰናብቷል። አሰልጣኙ ጆርጅስ ሊክንስም ቡድናቸው ቀድሞ ከውድድሩ መውጣቱን ተከትሎ በገዛ ፈቃዳቸው ሥራቸውን ለቀዋል። የበረሃ ተኩላዎቹ በጋቦን እስካሁን ባደረጉት ግጥሚያ አንድም ጊዜ ማሸነፍ ባለመቻላቸው ነው ከምድባቸው ሳያልፉ በጊዜ የተሰናበቱት። የ67 ዓመቱ ቤልጂጋዊ አሰልጣኝ ጆርጀስ ሊክንስ ይህን ኃላፊነት ከተረከቡ ገና ሦስት ወራቸው ነበር። ግምቱም ቲሙን እስከ ዋንጫ ፍጻሜ ያደርሳሉ ተብሎ ነበር። በተለይ ቢቢሲና ካፍ የዓመቱ የአፍሪካ ኮከብ አጥቂ ሲሉ የጠሩትን ሪያድ ማህሬዝን የሌሴስተሩን ጠላሽ ኢስላም ስሊማኒን የፖርቶን አጥቂ ያሲን ብራሂሚን እንዲሁም የናፖሊዮን ፋውዚ ጉላምን የመሳሰሉ ድንቅ ተጫዋቾች ይዘው ገና በጠዋቱ ይሰናበታሉ ብሎ ያሰብ አልነበረም። ሆኖም ቲሙ የቢ ምድቡ ሲጀመር አንስቶ ጥሩ ውጤት ማምጣት አልቻለም። ከዚምባብዌ ጋር እኩል ሁለት ለሁለት ተለያየ። በጎረቤት ቱኒዚያ ሁለት ለአንድ ተቀጣ። ብቸኛ የማለፍ ዕድሉ እንግዲህ ሴኔጋልን ማሸነፍ ነበር። እኩል ሁለት ለሁለት ወጣ። በመሆኑም አልጄሪያ ከቢምድቡ በሦስተኝነት አጠናቋል። ሰንጠረዡን በአንደኛና ሁለተኝነት ማለትም በሰባትና ስድስት ነጥብ መርተው ወደ ሩብ ፍጻሜው ያለፉት ሴኔጋልና ቱኒዚያ ሆነዋል። ዚምባብዌም ተሰናብታለች። ዛሬ የሲምድቦቹ ሞሮኮና አይቮሪ ኮስት፣ ቶጎና ኮንጎ ዲሞክራቲክ ሪፑብሊክ ይጫወታሉ። ነገ ግብፅ ከጋና ዩጋንዳ ከማሊ ይጋጠማሉ። ዛሬ የእኛ ስርጭት ከአየር ላይ ከወረደ በኋላ ስለሆነ ውድድሮቹ የሚካሄዱት ውጤቱን ማድረስ አንችልም። ለማንኛውም ስምንቱ ለሩብ ፍጻሜ ኃላፊዎች ነገ ይለያሉ ማለት ነው። ሞቅ ሞቅ እያለ ነው የአፍሪካ ዋንጫ በጋቦን በአጭር ባጭሩ ስለ ዛሬው ተጋጣሚዎች አይቮሪኮስትና ሞሮኮ ትንሽ ልበል። ትልቁ ጭንቀት ያለበት የወቅቱ ሻምፒዮና አይቮሪኮስት ነው። ዝሆኖቹ ከምድባቸው በሁለት ጨዋታዎች ሁለት ነጥቦችን ይዘው በሦስተኛ ደረጃ ላይ ይገኛሉ። ዛሬ ወደ ሩብ ፍጻሜው ለማለፍ በሚያደርጉት ከባድ ትግል የሚገጥሙት ደግሞ ቀላል ቲም አይደለም፣ የሰሜን አፍሪካውን ጠንካራ ቡድን ሞሮኮን ነው። አሰልጣኛቸው ደግሞ ቲሙን ኢኳቶሪያል ጊኒ ባስተናገደችበት ወቅት ለድል ያበቁት እርቭ ሬናርድ ናቸው። አይቮሪኮስት በብዙዎች ግምት ከአሸናፊዎች አንዱ ይሆናል የሚል የነበረ ቢሆንም ጋቦን ላይ ተዳክሞ ቀርቧል። በጠዋቱ የመሰናበት ዕድሉም የበዛ ነው። ሁለቴ እኩል መሰናበቱ አደገኛ ቦታ ላይ ያስቀምጦታል። ስለዚህ ዛሬ ከማሸነፍ በቀር ሌላ ዕድል አይኖረውም። ሞሮኮ በተቃራኒው ጋቦን ላይ ጥሩ ውጤት እያስመዘገበ ነው። ዋንጫውን ለሦስተኛ ጊዜ ለማንሳት አሰፍስፏል። ዛሬ እኩል መለያየቱ ብቻ ይበቀዋል። ለኢጣሊያው የጁቬንቱስ ክለብ ተከላካይ አምበሉ መህዲ ቤናቲያ ብዙ ኃላፊነት ተጥሎበታል። ይልቅስ ጋቦን ላይ ብዙዎችን ያስደነቀ ቲም ቢኖር ደግሞ የኮንጎ ዲሞክራቲክ ሪፑብሊክ ነው። የሲ ምድቡን ይመራል በአንድ ነጥብ ብቻ። ወለሉ ላይ ያለውን ቶጎን ኩምን ለማድረግ ከወዲሁ እየፈነደቀ ይመስላል። ቶርናሜንቱ ሲጀመር ሞሮኮን አንድ ለዜሮ አሸነፈ። ከአይቮሪኮስት ጋር በተደነቀ ጨዋታ እኩል ሁለት ለሁለት አረፈ። የቶጎ አምበል ኢማኑኤል አዴባዮር ግን ኮንጎን አሸንፎ ለሩብ ፍጻሜው እንደሚያልፍ ተስፋ ያደርጋል። እየተከታተል እንዘግባለን። ጨዋታዎቹን በቴሌቪዥን ለምትከታተሉ መልካም ጊዜ።